You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ አምሃሪክ ይጎብኙ። ወንጌላዊ የምሩ ታደሰ ከዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን በዛሬው ዕለት የተከበረውን የስቅለት በዓልና እንዲሁም በመጪው እሁድ የሚከበረውን የፋሲካ በዓል ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። በኢትዮጵያና ከኢትዮጵያ ውጭ በዓለም ተበትናችሁ የምትኖሩ ወገኖች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ሞትና ትንሣኤ መታሰቢያ በዓል አደረሳችሁ እያልኩ በራሴና በዘጻት የኢትዮጵያ ወንጌለ ቤተክርስቲያን ስም መልክቴን አስተላልፋለሁ። ወገኖቼ ይህ ቀን ወይም ትንሣኤ መታሰቢያ በዓል በዓመት ተጠብቆ የምናከብረው ብቻ ሳይሆን የሁልጊዜ ማለትም የዘውትር የቤታችንን መታሰቢያ ነው። ይሁን እንጂ ይህንን በዓሉን ስናስብ የተደረገልን አንረሳውም። የእግዚአብሔር ልጅ የሆነው ከድንግል ማርያም በመንፈስ ቅዱስ አማካኝነት የተወለደው በምስሉም እንደ ሰው ስጋ ለብሶ ስለኛ ዋጋ የከፈለ የተሰቃየ፣ የሞተ ተቀበረ፣ ደግሞ በሦስተኛው ቀን ሞትን ድል የነሳውን ጌታ እናስባለን። ጌታ ኢየሱስ ወደዚህ ምድር ሲመጣ በምድር ላይ የፋሲካ በዓል በአመት ይከበር ነበር። ይከበር የነበረው የእስራኤል ሕዝብ ከባርነት ከፈሮ የተላቀቀበት የግብፅም በኩር ሁሉ ገሎ የቃል ኪዳን ሕዝቡን ግን በደም በመቃናቸውና በጉበኑ ላይ ስለቀቡ የሞት መልአክ ደሙን አይቶ ያለፈ ስለሆነ፣ ከዚህም የተነሳ ሕዝቡን ከፈሮ ነጻ ስለሆነ ይህ የፋሲካ በዓል ለልጅ ልጅ ተጠብቆ ይኖር ነበር። ይህን በብሉይ ኪዳን ለአዲስ ኪዳን ጥላ በመሆን ይታሰብ ነበር። ነገር ግን እግዚአብሔር ዓለምን ስለወደደ የዓለምን ህዝብ ሊታረቅ ጌታችንን በግና ካህን አድርጎ ኢየሱስን ሰጠን። ወንድማችን ዮሐንስ በወንጌሉ እንዲህ አስቀምጦታል። ዮሐንስ አንድ ቁጥር ሀያ ዘጠኝ መነጋውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ወገኖች የፋሲካ በዓል የተለያየ ነገር እያደረገ የምንውልበት ሳይሆን ውለታውን የምናስብበት ስለሆነ እግዚአብሔር ምን ያህል ለወደቀውና ለኃጢአተኛው ለአመፀኛው ዝራርቶ ልጁን አሳልፎ በመስቀል ላይ ያውም የጭካኔ ሞት እንዲሞት ፈቅዶ በእርሱ ላይ የሁላችን ኃጢአት አኑሮ የሰው ልጅ ከባርነት ያውም ከኃጢአት ከሞትና ከሴጣን ባርነት ነጻ ያወጣበት የመስቀል ሚስጥር ሊገባን ያስፈልጋል። ኢየሱስ ጌታችን በመስቀል ጣር ደግሞ ደሙን አፍስሶ እኛን ከአባቱ ጋር ያስታረቀበት የሚሰሩትን አያውቅምና ይቀርበላቸው ብሎ የማለደበት ስለሆነ ስለዚህም እግዚአብሔር ምሕረት የተገለጠበት የማይገባንን በጸጋውን ድንድን የዲያብሎን ስራ አፍርሶ ጥልን በመስቀል ገሎ በሞት ደግሞ የሞትን ኃይል ሰብሮ አሸንፎ በትንሳኤ ተነስቶ ለእኛ ድል ያበሰረበት ስለሆነ በክርስቶስ የተደረገልን እያሰብን እግዚአብሔር የምናመሰግንበት ነው። ክብር ለእግዚአብሔር ይሆን። እግዚአብሔር እንኳን ለነፃነት ለመውጣት ለድል መታሰቢያ በዓል አደረሰን እያልኩ አሁን በዓለም ላይ የሆነ ያለውን መቅሰፍት ወይም ወረርሽኝ ሰው ግራ የተጋባበት ሰው ሁሉ የተጨነቀበት የትልቁ የትንሽ ወገብ የተፈታበት የአዋቂ የሆነ የተማሪ ነገስታት የደሀውም የሀብታሙም ዘር ሳይለይ በምድር ላይ የሚኖርበት በር ያንኳኳ መፍትሄ የጠፋበት ጊዜ ስዳይስ አለ አሁን ምድር በሀዘን ተመቷል። እኛ አንድ ክርስቲያን የእግዚአብሔርን ፊት የምንፈልግበት ምረት የምንጠይቅበት መፍትሄ ከእግዚአብሔር የሚገኝ ስለሆነ ደግሞ እግዚአብሔር እንዲራራ ፊቱን ወደ ምድር እንዲመልስ የምንጸልይበት ነው። መለየት፣ መከፋፋት፣ መጠራራት በቅቶ በፍቅርና በምህረት በይቅርታ ወደ እግዚአብሔር በንስሐይ በመመለስ በፊቱ ራሳችን እንድናዋርድ ይገባል። እግዚአብሔር መልካም ነው። መልካም ስለሆነ ፊቱን ወደ ተጨነቀው ይመልሳል። እግዚአብሔር የሚራራ አምላክ ስለሆነ ለህዝቡ ይራራል። እግዚአብሔር ይጠብቃችሁ፣ ይራራላችሁ፣ ፊቱንም ያብራላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ኢትዮጵያን ይባርክ። መልካም ጊዜ ይሁንላችሁ። አንድ ነገር ባደርግ ደስ ይለኛል አብሬ ብጸሊ፣ እግዚአብሔር መልካም አምላክ ስለሆነ በፊቱ ደግሞ እንጸልያለን። የዘላለም አምላክና አባት እግዚአብሔር ሆይ አንተ ሁሉን የምትችል ሁሉን የምትገዛ በሁሉ ላይ ስልጣን ያለ አምላክ አንተ ስለሆንክ ለአንተ ለትልቁ ለአምላካችን ክብርን እንሰጣለን። እግዚአብሔር የዘላለም አምላክ ወይ፣ አንተ እንዲህ ነህ ብለን በአንተ ላይ አፋችንን አንከፍት። አንተ ጋር ደግነትን ያለው አንተ ጋር ያለው መልካምነትን እግዚአብሔር ወይ መልካምነትን አመስጋናን ይዘን በፊት እንቀርባለን። ስለ ደግነት ምስጋና ይዘን እንቀርባለን። ስለ ቸርነት ምስጋና ይዘን እንቀርባለን። እግዚአብሔር ምድር ግን በፊትህ በድላለች። ሁላችን ኃጢአት ሰርተናል፣ ተከፋፍተናል። እግዚአብሔር የዘላለም አምላክ ሆይ በገዛ እጃችን በምድር ላይ ይሆኗል። ከአንተ ዘንድ መቅሰፍት መጣ ባንልም ግን መቅሰፍት በምድር ላይ አለ። ሰው ሁሉ በቸነፈር ተመቷል። ብዙ ሀዘን በየቤት ውስጥ አለ። ሁሉ ሎክድ አድርጓል፣ ተዘግቶ ይቀመጣል። አሁን ግን መፍትሄ በአንተ ዘንድ እንዳለ ገብቶናል። እኔም እግዚአብሔር ሆይ ተስማምቼ እግዚአብሔር የዘላለም አምላክ ሆይ እንዳንተ ሰው በፊትህ ማልዳለሁ። እግዚአብሔር ሆይ እባክህ ምሕረት በምድር ላይ ይምጣ። እግዚአብሔር አይኖችህ ምድርን ይመልከቱ። እግዚአብሔር ሆይ በአሜሪካን፣ በአውሮፓ፣ በኤሽያ፣ በአፍሪካ እግዚአብሔር ሆይ በአውስትራሊያ ምድር ሁሉ በስቃይ ውስጥ ነው፣ በጭንቀት ውስጥ ነው ያለው የሁሉ አይን አንተን ይመለከታል አንተን ይናፍቃል፣ እና እባክህ እግዚአብሔር ሆይ አይኖችህ በምድር ላይ ይታይ። እግዚአብሔር የተመለከተን ራራልን፣ ይቅር በለ። እግዚአብሔር መከፋፈታችን በቃ ይቅር እንድትለን እጸልያለሁ። የዘላለም አምላክ ሆይ ይህ በሽታን ከምድር ላይ አስወግድ። በኢየሱስ ክርስቶስን ጭንቀት በቃ እግዚአብሔር ሆይ ኤፍካ በል፣ ይፈታ፣ ህዝቡ ነፃ ይውጣ። እግዚአብሔር ሆይ ወደ አንተ የሚመለስበትን ዘመን ህዝቡን አፍጥንለት። ክብር ሁሉ በሰማይና በምድር ለአንተ ይሆን ስለ ሰማህን እናመሰግንሃለን። ያውና ቅዱስ በሆነው ብላቴና እግዚአብሔሩ ስለ እኛም ነፍሱን አሳልፎ በሰጠው በሞተው በተቀበረው በሶስተኛውም ቀን በተነሳው በልጅ በኢየሱስ ክርስቶስን ስንል ለመንህ። አሜን፣ አሜን። ወንጌላዊ የምሩ ታደሰ ከዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን። እናመሰግናለን ስለነበረን ጊዜ ያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።